በአማራ ክልል የተለያዩ ከተሞች ውጥረት መቀጠሉን ክልሉ በወታደሮች ቁጥጥር ስር መዋሉንና ከሰኞ ጀምሮ እስከ ትናንት ሐሙስ ድረስ ምን ያህል ህይወት እንደጠፋ፣ ስንት ሰው እንደቆሰለ፣ ስንት ሰው እንደታሰረ፣ ምን ያህል ንብረትስ እንደወደመ የተጣራ መረጃ ለማግኘት ሁኔታዎች ዝግ እንደሆኑበት መኢአድ አስታውቋል። አረና ትግራይ በበኩሉ የትግራይ ህዝብ ያለበትን ሁኔታ ባለመረዳት በአማራ ክልልና በኦሮሚያ እየተገደሉ ለሚገኙ ወገኖች አጋርነት አላሳያችሁም በሚል የትግራይ ተወላጆች ላይ ጫና ማሳደር ንብረት ማቃጠልና ሳደድ እንዳለ የህዝብ ግንኙነት ኃላፊው ተናግረዋል። በአማራ ክልል በወገራ፣ በመተማ፣ በደባርቅ የሚገኙ ነዋሪዎች ውጥረቱ መቀጠሉንና ሰዎች እየተገደሉ መሆኑን ይናገራሉ። የአማራ ክልል መንግስት ነገሮችን ለማረጋጋት ከህብረተሰቡ ጋር ውይይት እያደረገ መሆኑን ገልጿል። ጎንደር ላይ የተደረገ ውይይት ባለመግባባት እንደተበተነ የገለጹ አንድ ጎንደር ላይ የሚገኙ የሃይማኖት አባት ልጆቻችን እየተገደሉ ነገር ተረጋግቷል እንድንል እየተጠየቅን ነው ሲሉ ለቪኦኤ ተናግረዋል። ጽዮን ግርማ የተለያዩ ወገኖችን በማነጋገር ያጠናቀረችው ዘገባ ቀጥሎ ይቀርባል። በዛሬ እለትና ሰሞኑን በክልሉ ስለተፈጠረው ሁኔታ ያነጋገርናቸው ነዋሪዎች፣ የፓርቲ አመራሮችና የሃይማኖት አባት ተቃውሞ፣ አመጽና ግጭት ከእለት ወደ እለት እየተባባሰ መሄዱን፣ የሞቱ ሰዎች ቁጥር ምን ያህል እንደሆነ ለማረጋገጥ አስቸጋሪ ሁኔታ መፈጠሩን፣ ነገር ግን ሰዎች በታጣቂዎች እየተገደሉ መሆኑን ይናገራሉ። የመላው ኢትዮጵያ አንድነት ድርጅት ፓርቲ ዋና ጸሐፊ አቶ አዳነ ጥላሁን ፓርቲያቸው መረጃን በማሰባሰብ በኩል ከፍተኛ ችግር እንደገጠመው ይናገራሉ። ደብረ ታቦር አምስት ሰው ሞቷል፣ ሶስት ሰው ቆስሏል የሚል መረጃ ደርሶናል። በትክክል ለማረጋገጥ ውረውም መትረየስ ባጠመዱ ኃይሎች ስለተከበበና ይህን ወደ ቦታው እንዳይጠጋ ስለተከለከለ ከአስራ ሁለት ወረዳ የታሳሪ ቤተሰቦች ወደ ከተማው ገብተው አስከሬን በመጠየቅ ላይ ናቸው። እስካሁን የሶስት ታሳሪ ዎች አስከሬን ለቤተሰብ ተሰጥቷል። አካባቢው ከፍተኛና ጥብቅ ቁጥጥር እየተደረገበት ስለሆነ እዚህ በላይ የመረጃ ምንጫችን ማጣራት አይቻለም። ያው ሙከራችንን እንቀጥላለን። ከተማ ላይ በርካታ ሰው ወደ ሱዳን ስለመሰደዱ ተነግሮናል። ምን ያህል ሰው እንደሞተና እንደ ቆሰለ ማወቅ አይቻልም። ሆኖም አምስት ሰው እንደ ሞተ፣ ሶስት እንደ ቆሰለ ይነገረል እንጂ የሟቾችም ሆነ የተጎጂዎቹ ቁጥር ከዚህ ሊልቅ ስለሚችል አሁንም የማጣራት ተግባር እንዲቀጥል ነው ያደረግነው። አምባ ጊዮርጊስ ላይ የስልክ ግንኙነት ሙሉ ቀን የለምን፣ ወንበር የትራንስፖርት እንቅስቃሴ እስከ ትክል ድንጋይ ድረስ ብቻ አለ። ከትክል ድንጋይ ወደታች አይወርድም። ከዚያ ውጭ መደበኛ ትራንስፖርት ግን እንደሌለና ያው ባድማ እንደቀጠሉ ነው። ይህ ከጋይንት ማለት ከወሎ ተነስቶ ማለት ነው። በጋይንት ወረታ መስመር እስከ ባህር ዳር ያለው ማለት ነው እንደቀጠለ ነው። የአመት ጋይንትን፣ እርስቴን፣ አዲስ ዘመንን፣ ወረታን፣ ሰብናትን የሚያጠቃለል የቤት ውስጥ አመት ነው ያለው። ባህር ዳር መጠነኛ የትራንስፖርት እንቅስቃሴ ያለ፣ ከዚህ ውጭ ግን የስራ ማቆም አድማ አሁንም የቤት ከተማዋ የባጃጅ እንቅስቃሴ አለ። ከዛ ውጭ አሁንም እንደቆመ ነው። ኮሶበር ስራ ተጀምሯል። ያው አድማው ቆሟል እና ያው የመንግስት ስራም ሌሎች ሌሎች እንቅስቃሴዎችም ተጀምረዋል። ቻግኒ በርካታ ሰው እየታሰረ ነው። ታጣቂዎች እያስገደዱ ወደ ስራ ህዝብ እንዲገባ እያደረጉት ነው። በተለያ የስራ እንቅስቃሴ አለ። ጠቅላላ በወታደር ቁጥጥር ስር እየሆነ ነው ክልሉ በአጠቃላይ እና ከፍተኛ የሆነ ወደ ዋስታ ውጥረት አለ ነው። በዛሬ ዕለት በአማራ ክልል በመተማ በደባርቅ በደብረታቦር በአምባ ጎርጊስ በባህር ዳር እና በጎንደር ነዋሪዎችን ለማነጋገር ከፍተኛ ጥረት ያደረግን ሲሆን አብዛኞቹ ለደህንነታችን እንሰጋለን በሚል ምንም መረጃ ሊሰጡን ፈቃደኛ አልሆኑም። አንዳንዶቹ ቦታዎች ደግሞ የስልክ አገልግሎት ሊሰራልን አልቻለም። አንዳንዶቹ ደግሞ ስማችንንም ድምፃችንንም ሳንናገር መረጃ ልንሰጣ እንችላለን ሲሉ አንድ ነዋሪ ግን በወገራ ከተማ ነዋሪ ሆኑና ስማቸውን እንዳይጠቀስ የጠየቁን በዛሬው እለት ስላለ ሁኔታ ይህም ብለዋል። ህዝብ እየተጨፈጨፈ ነው ያለው። ወገራ፣ እዛ አምደወርቅ አካባቢ የሰባት አመት ህፃን ሳይቀር ህፃኖች ሁሉ የተጨፈጨፉት ብዙ ሰው ነው የሞተው። ህዝቡ ተፈናቅሎ ነው። ከተማው ውስጥ ወንድ የሆነ በሙሉ ወጥቷል። አሁን አቅም የሌላቸውና ሴቶች ነው አምደወርቅ ፈረዳ የቀሩ እንጂ ሌላው ወደ ገጠር ወጥቷል። ዛሬም ደግሞ ሽንፍ አካባቢ፣ ቋራ አካባቢ ትናንት መከላከያ ሄዱ አራት ሰው ገሏል። እኔ ያለሁበት አካባቢ ግን በቃ መከላከያ ቀጥታ ወደ ሰው ሴር ሲወጥቃየ በስነ ፌር ነው እየነጣጠረ ሰው የሚገሉ ያለ ተቃዋሚው ህዝብ የቢራ ጠርሙስ እንደሰበረ በተነገረበት አካባቢ የአምባ ጎርጊስ የሰባት ዓመት ልጅና ሴቶች የሚገኙበት የስድስት ሰው ህይወት እንዳለፈ የእነርሱም የቀብር ስነ በትናንትና ሁለት መፈጸሙን እኚህ ነዋሪ ተናግረዋል። ጥቃት ከፈተብን ያሉትን የመከላከያ ኃይልም እንዲህ ይገልጹታል። በየቤት ሁሉ ነው በያነ የቢራ ጠርሞስ ስለተሰበረ ያነን ሴ በማድ የተላሰው መከላከያ ቋንቋ አይሰማም። ምን እንደሆነ አይታወቅም። በመልክ ስራቸው በጣም ጥቁር ናቸው። ከፊታቸው የሆነ ምልክት አላቸው። ቋንቋ የሚባል ነገር አይሰሙም። ዝም እንድመረዝ መምታት ነው አይጠይቁም። ይሆን ሱሪ የለበሰ በአጠቃላይ ውጭ ላይ የተገኘ መመታት ነው። ሌላው እንዲሁ ስሙን እንዳይጠቀስ የጠየቀ የደባርቅ ከተማ ነዋሪ የደባርቅን ሁኔታ ያስረዳል። ደባርቅ ዛሬ ትንሽ የተረጋጋለ፣ ያው ግን ያው ብዙ ምን ሻዎች የገቡ እየተኮሱ ወጣቶችን ያስፈራሩ እንዳለ ነው። መጀመሪያ ቀን እንትን ነበረ መኪና ጭኖ ሲሄድ የጠቡ መነሻ ወጣቶች አስቆመውት ከዛ በኋላ መኪናውን ሲያቃጥሉት ትንሻዎች ሰው ተኩሰው ገደሉ። ከዛ በኋላ ያን ቀብረው በሁለተኛው ቀን መጠው የምንሻ ቤት ምናምን አቃጠሉ። ያኔም ገደሉ። ከዛ በኋላ አጋዜ ምናምን ተለቀቀ። በቃ እስከ በረሃ ድረስ ምናምን አስወጥቷቸዋል። ወጣት በብዛት የለም ከተማ በዚህ ሶስት ቀን አምስት ስነ ሞተ። የቆሰለ ከአስር በበላይ ምናምን ያየት ከአስር በላይ የቆሰለ ና ራሳችን የቀበር ናቸው። አስር ወጣቶች ሙተዋል። 그 o d e p o 마 g o d u t a m በመተማ ከተማ ከትላንት በስቲያና ትናንት በተፈጠረ ግጭት የትግራይ ተወላጆች ላይ የተነጣጠረ ጥቃት መፈጸሙን ንብረት መቃጠሉንና ነዋሪዎች ከነበሩበት ሸሽተው ሱዳን መግባታቸውን የአረና ትግራይ ህዝብ ግንኙነት ኃላፊ አቶ አንዶምን ጠቅሰን መዘገባችን ይታወሳል። አቶ አንዶም ገብረስላሴ ዛሬ ከትናንትናው የተለየ መረጃ እንዳልደረሳቸው ገልጸው መንግስት የሁሉንም ዜጎቹን ደህንነት እኩል የመጠበቅ ኃላፊነት አለበት ብለዋል። አሁን ምንድን ነው መጀመሪያ ንብረት ማቃጠል ቤቶች ማቃጠል ሰዎች መግደል አለ ይሄ ነገር ለመከላከልም በጣም በጥንቃቄ መከናወን አለበት ብለን እናምናለን ምክንያቱም ህፃናት ሴቶች እና ሌሎች ሊጎዱ ይችላሉ እና በጣም ጥንቃቄ በተሞላበት የዜጎችን ደህንነት ማስጠበቅ ይጠበቃል እና ይሄ ነገር በጥንቃቄ መፈታት አለበት የሚል እምነት አለ። በተለያየ መልኩ የተለያየ ቅስቀሳዎች እንዳሉ የገለጹት አቶ አንዶም እንዲህ ያለ ቅስቀሳ የሚያካሂዱት የትግራይ ህዝብን ካለመረዳት ነው ይላሉ። አሁን በጣም ዘረኛ የሆነ ቅስቀሳዎች አሉ። በዋናነት ምስ ናቸው። ኢህአዴግ በህወሀት ተጽዕኖ ላይ ነው ያለው የሚል እምነት አለው። ከዛ ቀጥሎ ደግሞ ህወሀት የትግራይ ህዝብ ድጋፍ አለው የሚል እምነት አላቸው። ይሄ እምነትም ወዴት እየሄደ ነው? የትግራይ ህዝብ አፈናውን አልመረዳት አለ ለምን አውሮን አይቆሙም? የሚል እንትን አለ እና በዛ ላይ ተመርክሶ ህወሓት ለማዳከም የትግራይ ህዝብ ማዳከም አለብን የሚል እስቅሳዎች አሉ። የማይነሳው ተጠቃሚ ስለሆነ ነው የሚል ግምት አለ። ግን ይሄ ከግንዛቤ ማነስ የመነጨ ይመስለኛል። በያዝነው አመት እንባስኔት ወረዳ የህዝብ ስመሰረት ነበረ። በመቀሌ የአራት ቀን የባጃጆች አድማ ነበር። በተለያዩ መንገዶች የትግራይ ህዝብ ተቃውሞ እየገለጸ ነው። ግን ስለተመቸው ነው እንደኛ ወጥቶ በአደባባይ በአንድ ሆብ ብሎ የማይቃውሙም የሚል ግንዛቤ ነው ወደዚህ እየገፋቸው ያለ ነው። ህወሀት በትግራይ ህዝብ ድጋፍ ነው የተመሰረተው። ለህድ የበቃውም የትግራይ ህዝብ ድጋፍ እያገኘ ነው። ይሄን ጠንቅቆ ያውቃል። ግን ወደ መንግስትነት ከተሸጋገረ በኋላ የትግራይ ህዝብ እንደ ማንኛውም ኢትዮጵያዊ ከልማት ከፍትህ ከመልካም አስተዳደር ተጠቃሚነት አግልሎ ማለት ምንም ተጠቃሚ አልሆነም። ህወሀት ግን ከትግራይ ያለው ድጋፍ ካጣ የኢትዮጵያም በተመሳሳይ መልኩ በአጭር ጊዜ ከስልጣኑ ሊወርድ እንደሚችል ያውቃልና የተለየ አፈና ነው ያለው። በትግራይ የተለየ አፈና አለ፣ የተለየ ጭቆን አለ። በተለይ በኔትወርክ የተሳሰረ እንዲደኸይ ተደርጓል በእርዳታ እህል ተይዞ ነው ተጠር ስሎጎ ያለው እና በዛ ምክንያት ነው ትግራይ ህዝብ ድጋፍ ካጣ ከሌላ ኢትዮጵያም ሊያጣ ይችላል። ስልጣን ይለቅ ይችላለሁ። የምን ምክንያት ከሌላው ኢትዮጵያ ክፍል በተለየ ጭቆና ስለዘረጋበት ነው። የመያድ ዋና ጸሐፊ አቶ አዳነ ጥላሁን በመተማ ያለውን ሁኔታ አጣርተው እንደሆነም ጠይቄያቸው ነበር። አሁን በትግራይ ተወላጆች ላይ ያነጣጠረ ነው የሚለው በተለይ የኢህአዴግ በፖለቲካ ሁኔታ ሊጠቀምበት ያለ በተለይ በትክክል ትግራይ ተወላጆች ላይ ያተኮረ አደለም። ሆኖም ግን የተወሰኑ ወጣቶች የትግራይ ተወላጆችን ቤት መደብደባቸውን አንዳንድ አካባቢ ግዛት ማድረሳቸውን አምነውንናል። ግን ይህ ሆን ተብሎ የተሰራ ሳይሆን በግዳይነት የተሰራንትን ነው። ህዝቡ ላይ ይህ ችግር የለበትም። እንደውም እየደበቀ ያለው እነዚህ ወጣቶች በሚወስዱት እርምጃ ላይ አማራው ከትግራይ ትግራዩ ከስሉ ራሱን እንትን እያደረገ ስለመሆኑ እንጂ ይሄ ሆን ተብሎ ወደ ፕሮሳንት ለማብራት ተብሎ የተደረገ ድርጅት አለመሆኑን በትክክል አረጋግጠናል። ባለፈውም እንዳስተላለፍኩት እንደ ድርጅታችንም በምንም በአምር በጎሳ ግጭት ድርጅታችን አይደግፍም። እንዲያውም አሁንም በግሌ በመያርሱ ማስተላለፋለሁኝ በርካታ የትግራይ ተወላጆች በኢህአዴግ ጫማ እየተረገጡ ያሉ ከሌሎቹ ክልሎች ባልተናነሰ እንደውም በበለጠ ከፍተኛ የሆነ ጭቆናና ረገጣ የሚደረግባቸው የመብት ጥያቄ መጠይቅ የማይችሉ በርካታ የትግራይ ተወላጆች ወንድሞቻችን፣ አጋሮቻችን፣ እናቶቻችን እንደዚሁም አባቶቻችን ስላሉ አሁንም ቢሆን ይህ አጉል ጅምር እንድቆም በመያርስም እኔ ጥሪ ያስተላልፋለሁኝ ከዚያም አልፎ ተርፎ ደግሞ በተለይም በከፍተኛ ደረጃ ላይ ደባ ከሚፈጽሙና በስልጣ ላይ ከሚገኙ የቲቲኤልኤፍ ሰዎች ውስጥ የሚገኙ የትግራይ ተወላጅ ከጎኑ እንደምንቆም ይህንንም አስተላልፋለሁ። የሁለቱም ፓርቲ ተወካዮች እንዲህ ያሉ ብሔር ተኮር የሆኑ ጥቃቶች በኢትዮጵያ ምድር መፈጸም እንደሌለባቸው ገልጸው ለዚህም ዋናውን ኃላፊነት መውሰድ ያለበት መንግስት ነው ይላሉ። ህዝቡም በእንዲህ ያሉ ግጭቶች እርስ በርስ ከመጠቃቃት እንዲቆጠብ ይመክራሉ። በጉዳዩ ላይ የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁንን ጠይቄያቸው ነበር። እንግዲህ በክልሉ በአጠቃላይ በተለይም በትግራይና በአማራ ብሔር ተወላጆች መካከል ያለውን ግንኙነት ታሪካዊ ግንኙነትና ትስስር ማንም የሚያውቀው ነው። በባህልም በወግም አብሮ በመኖርም የቆየ ትስስር አለ፣ አንድነት አለ። በባህልም በወግም የሚቀራረብ ግንኙነት ነው ያላቸው ይሄንን አሁን የደረስንበትን ሰዓትን ለማምጣት ወደ ሰላማዊ ሁኔታ ለማምጣት በአጠቃላይ ከፍተኛ ዋጋ የከፈሉ ህዝቦች ናቸው። ይሄንን ትስስር ለማላላት ግጭት ለመፍጠር የተለያዩ ስራዎች ይሰራሉ። እነዚህ እንቅስቃሴዎች ዋጋም አስከፍለዋል አልፎ አልፎ። ነገር ግን እነዚህ የህዝብ አይደለም የሁለቱም ህዝቦች ተግባራትም አስተሳሰቦችም አይደለም። በመተማም ቢሆን እነዚህ ችግሮች የተከሰቱ መሆኑን መረጃዋለን ነገር ግን በሁለቱ ወገኖች መካከል በሁለቱ ህዝቦች መካከል የቆየው ትስስርና አንድነት ስላለ በዛ አካባቢ የሚኖረውን ህዝብ የመተማን ህዝብ አጠቃላይ የአጸጸተና የጸጥታ መዋቅሩም ቢሆን ገብቶ ሰላምን ለማድረጋጋት ያደረገው እንቅስቃሴ በየትኛውም ወገን እዛ አካባቢ የፈጠረው ድባብ ጥሩ እንደሆነ አሁንም ቢሆን በሰዎቹ የተፈናቀሉ ሰዎች አሉ። እነዚህ ሰዎች እንዲመለሱ የአካባቢው አመራርም የአካባቢው ሽማግሌዎችም ህብረተሰቡም እየሰራ እንደሆነ የጸጥታ መዋቅሩም ይሄንን ገብቶ እያረጋጋና እየሰራ እንደሆነ ነው የምናውቀው። ይሄንን በተሳካ ሁኔታ በመስራትና የነበረው የሁለቱ ህዝቦች ግንኙነት እንዳይበላሽም በማንኛውም የሀገራችን ክፍል ዜጎች ሰርተው እንዲኖሩ ልክ ሁሉ ቦታ ቤታቸው ሆነው እንዲኖሩ የማድረግ ለህዝብ ትስስር የማጠናከር ስራ ችግር በተፈጠረበት ጊዜ ብቻ ሳይሆን ከአሁን ቀደምም እንደሚሰራው እዛ አካባቢም ይሄ እየተሰራ ነው። ህብረተሰቡም አይደግፈውም፣ መንግስትም ይሄን ጉዳይ አይደግፈውም። በዚህም ምክንያት ችግር የገጠማቸው ሰዎች ተረጋግተው ወደ አካባቢው እንዲመለሱ ይሄን ለማድረግ ደግሞ እዛ አካባቢ ያለ የተፈጠረን ችግር የማረጋጋት ስራ እየተሰራ ነው ያለው። አቶ ንጉሱ ጥላሁንን በአማራ ክልል የተለያዩ ከተሞች ጸጉረ ልውጥ የሆኑ ታጣቂዎችን ጨምሮ በአይነቱ የተለየ መሳሪያና ሄሊኮፕተር በርካታ ታጣቂዎች መኖራቸውን በአጠቃላይ ክልሉ በወታደር ቁጥጥር ስር መዋሉን ከሰኞ ጀምሮ ያነጋገርናቸው ነዋሪዎች ሲጠቅሙ የ የነበረውን ጠቅሼ እንዲሁም የተለያዩ ፎቶግራፎች የሰዎች መገደላቸውን እንደሚያሳዩ ጠቁሜ ጠይቄያቸው ነበር። በአሁኑ ሰዓትም ክልሉ በወታደር ቁጥጥር ስር ነው የሚለውን ጥያቄ አቅርቤላቸው ነበር። ከሰራዊት እንቅስቃሴ አኳያ ሰራዊቱ የሚንቀሳቀሰው የሀገራችን ሰራዊት በአይነቱ ይሁን በመጠኑ የሚንቀሳቀሰው ህብረተሰቡን በሰላማዊ ኑሮውና በህይወቱ ላይ በሀብቱ በንብረቱ ላይ ጥቃት እንዳይደርስ ስጋት እንዳያድር እንዳያድርበት ለማድረግ ነው። የእኛ ሰራዊት አይደለም ከአብራፉ የወለደውን ህዝብ ቀርቶ በሌሎች አጎራባች አገሮችም ሰላም ለማስከበር የነበረውን ስምሪት ሁላችንም የምናውቀው ነው። ስለዚህ የሰላም ሰራዊት ነውና የህብረተሰቡን ሰላም ለማስጠበቅ የህብረተሰቡ ንብረት፣ ሀብት፣ ህይወት እየጠፋ እየወደመ ከተሞቻችን ወደፊት መራመድ ሲገባቸው ወደ ኋላ እንዲመለሱ እየተደረገ እየተሰራ ይሄንን የማያስጠብቅና ይሄንን የማይጠብቅ መንግስት በፍፁም መንግስት ሊሆን ስለማይችል የህገ መንግስታዊ ስርዓቱን የመጠበቅ ኃላፊነት ስላለበትም ሰራዊታችን ህብረተሰቡ ባለበት ሁኔታ ባለው መረጃና እንቅስቃሴ ከአንድ ቦታ ወደ ሌላ ቦታ ይንቀሳቀሳል። አቶ ንጉሱ አክለው በአሁኑ ጊዜ ግጭት መፈጠሩን፣ የሰው ህይወት እየጠፋ መሆኑን፣ ንብረት መውደሙን፣ ጉዳቶች እየደረሱ መሆኑን አምነው ከህዝብ ጋር ውይይት እየተደረገ ችግሩን ለመፍታት እየተሰራ መሆኑን ተናግረዋል። ውይይት እየተካሄደ ነው ከተባሉባቸው አካባቢዎች አንዱ ጎንደር ከተማ ሲሆን በዚህ ስብሰባ ላይ እንደተገኙ የተናገሩት ቄስ መዝገቡ ስብሰባው ባለ ባለመግባባት መጠናቀቁን ገልጸዋል። አሁን መልስ መንግስት መልሷል፣ እናንተ ደግሞ እዙንም ተቀበሉ የሚል አጀንዳ ያቀረበልን ከዚያ ህዝቡ የሃይማኖት አባቶች ተነስተው አሁን በአሁኑ ያለውን ወቅታዊ ችግር መንግስት እያደረሰ ያለውን ነባራዊ ሁኔታ በተለይ የሰው መግደል፣ የደም መፋሰስ ጉዳይ ቤተ ክርስቲያን በጣም በዝርዝር አቀረበች። ወጣቶቹ ከቤተ ክርስቲያን ቅጥረ ግቢ ገብተው እየደበደቧቸው እየጨፈጨፏቸው እንደሆነ ጎንደር ላይ ከሶስት በላይ አብያተ ክርስቲያናት አብዬ እንጂ ኪዳነ ምሕረት፣ አጣጣሚ ቅዱስ ሚካኤል፣ እልፍኝ ደብረ ጽሃ፣ እልፍኝ ጊዮርጊስ የሚባል አቡን ቤት፣ ቅዱስ ገብርኤል ቤተ ክርስቲያን ላይ ወጣቱን የፌዴራል ፖሊስ ገብቶ በሚጨፈጭፉበት ጊዜ እዛ የሚጸልዩ አዛውንቶች፣ እናቶች፣ ወጣቶች ሳይቀር እየጸለዩ እያለ ከቤተ መቅደስ መግባት የማይገባቸው ስልጣን ማይርጉ የማይገባቸው የፌዴራል ወታደሮች ህዝቡን ገብተው ሲጨፈጭፉ ቤተ ክርስቲያናችን ላይ ይህ ሲደረግ ጌታ ክርስቲያናችን ረብሳብናለች፣ ተደፍራብናለች፣ በዚህ እጅግ በጣም አፍረናል የሚል ሀሳብ አቀረቡ። ከዚህ ባሻገር አልፎ ደግሞ በአድየምን በተመለከተ ሊቃውንት መጻይትን እየጠቀሱ በአድየም የአማራውን ህዝብ ሊወክል አይችልም፣ በዘር ቢጣራ የባአድየም ሰዎች ትክክለኛ የአማራው የዘር ሀረግ የላቸውም፣ የትግራይ ሰዎች በባአድን ውስጥ ስለገቡ የአማራውን ህዝብ ሮሮ እና ለቅሶ በትክክል ሊያዩት አይችሉም በሚለው መጻሕፍትን ቅዱሳት መጻሕፍትን በመጥቀስ በሚገባ ተነገራቸው። በአዴን የበታችነው ወሰኑን አሳልፎ የሰጠ የአማራውን ህዝብ ለመበደል በህወሓት ተጠጥፎ የተሰራ የህወሀት ምሳሌ በመሆኑ የህዝቡን ጥያቄ ልትመልሱልን አትችሉም ጊዜ መልሰው እናንተ አትመልሱትን የሚል መልስ ተሰጥቶ፣ እንደዚህ እኒህን መሰል ነገሮች ተሰብሳቢ ተነግሯቸዋል። በመጨረሻም እነሱ ለማግባባት ሲሞክሩ ህዝቡ ስብሰባው መረጭ ተሰጥቷል ማለት ነው። የሃይማኖት አባቶች አቶ ንጉሱ ስብሰባው በትናንትናው እለት በሰላም መጠናቀቁን ገልጸው በዛሬ እለት መረጃ እንደማይኖራቸው ተናግረው ትናንት በሰላም ተጠናቆ ዛሬ ላይጠናቀቅ የሚችልበት ምክንያት የለም ብለዋል።